በጆርጂያ ክፍለ ግዛት የተደረገው የምክር ቤት እንደራሴዎች ምርጫ የመላው ዩናይትድ ስቴትስን ትኩረት ስቦ እንደነበር ይታወቃል። ጆርጂያ በምክር ቤት አባላት ብቻ ሳይሆን በፕሬዝዳንታዊው ምርጫም ፕሬዝዳንቱ ለድል ካበቁት ክፍለ ግዛቶች አንዷ መሆኗም ይታወሳል። በክፍለ ግዛቱ የመምረጥ መብቱ አላቸው ከተባሉት ወደ 18 ሺ ትውልደ ኢትዮጵያውያን መካከል ምን ያህሉ ተመዝግበው ምን ያህሉ ለምርጫ እንደተሳተፉ መረጃ ባይኖርም በብዙ ሺህ የሚቆጠሩ ትውልደ ኢትዮጵያውያን ሳይመርጡ እንዳልቀረም ተገምቷል። በአትላንታ ከተማ ዙሪያ ብቻ ለምርጫ ቅስቀሳው በበጎ ፈቃደኝነት የተሳተፉ እንደሚሉት ወደ 12000 የሚሆኑ ትውልደ ኢትዮጵያውያን እና ኤርትራውያን መጥተው እንዲመርጡ በቀጥታና በግል ቅስቀሳ ያደርጉላቸው እንደነበር ተናግረዋል። ከበጎ ፈቃደኝ ቹ መካከል ትውልደ ኢትዮጵያዊቷ ወይዘሮ ቤተልሔም ተመስገን ፊልሚንግ እና ትውልደ ኤርትራዊቷ ወይዘሪት ሀና ገብረስላሴን እንዲሁም ከአትላንታ የአድማስ ሬዲዮ አዘጋጅ ዳዊት ከበደ ወየሳን ያነጋገረው ደረጀ ደስታ የሚከተለውን ዘገባ አዘጋጅቷል። ወይዘሮ ቤተልሔም ተመዝገን ፍለሚንግ ጆርጂያ ውስጥ የአትላንታ ከተማ ነዋሪ ሲሆኑ በአሜሪካ ላለፉት 30 ዓመታት ኖረዋል። አሁን አትላንታ ውስጥ በሚገኝና የካንሰር ሕሙማንን በሚከታተል ሆስፒታል ውስጥ ይሰራሉ። በበጎ ፈቃደኝነት ብዙ የደከሙላቸው እጩዎች በምርጫው አሸናፊ በመሆናቸው እጅግ የተደሰቱ መሆኑን ይናገራሉ። በጣም ት ብሎኛል ምክንያቱም የዚህ ሁለት ሴኔተሮች አዲስ ተመረጡት ፕሬዚደንት ለጆ ባይደን በብዙ ነገር በሚያወጡት ህግ ለምሳሌ በጤና በኩል፣ በኢሚግሬሽን፣ በትምህርት ያግዟቸዋል። መደረግ ያለበትን ነገር እንዳያረጉ በኢሚግሬሽን በኩል የሚያስፈልገውን ነገር በተለይ እዚህ ሀገር ከሌላ ሀገሮች ለሚመጡ ሰዎች ኢሚግሬሽንን በማስተካከል፣ ጤና ደግሞ ያሁላችንም እንደምናከው ፕሬዚደንት ኦባማ ለነበሩ ጊዜ ሁሉ ሰው የጤና ኢንሹራንስ ወይ ደግሞ ሁሉ ሰው ሲያመው ሄዶ ዶክተር እንዲያይ ብለው የጤና የሆነ ፕሮግራም አዘጋጅተው ነበረ። ፕላን እና እሱን ፕላን እንዲተነክር እና ከሌላ ሀገሮችም ለሚመጡ ሰዎች ሲታመሙ ሕክምና እንዲያገኙ በሱ በሱ ያደርጋሉ ሌላም ደግሞ በትምህርት በኩል ያው እዚህ ሀገር ብዙዎቻችን ስመጣ ከእናንተ ዘንድ ልጆች አሉንና ለነሱ ህይወት በጣም አስፈላጊ ነገር ነው። ትምህርት መማር በጣም አስፈላጊ ስለሆነ በሱም በኩል ይረዳቸዋል። አሁን አዲሱን ፕሬዚደንት ጆ ባይደንን የሚል ሀሳብ አለኝ። በጣም ደስ ብሎኛል። ተፎካካሪዎቹን የምክር ቤት አባላት ለማስመረጥ የበጎ ፈቃድ አስተባባሪ ሆና የሰራችው ትውልደ ኤርትራዊቷ ሀና ገብረስላሴም በውጤቱ ደስተኛ የሆነችበትን ምክንያት እንደሚከተለው ገልጣለች። The feeling is is unreal, uh, you know. It, it just to see them get to this point. I, I think it was it, it, it makes me feel hopeful for the future, and it and it, it just it shows that hard work really pays off, you know. Um, I think it's just it's gratifying, it's rewarding. It it there's so many ways to describe. የማይታመን ነገር ነው የተሰማኝ። እዚህ ደረጃ መድረሱ ስለ ወደፊቱ ተስፋ ይሰጠኛል። ጠንካራ ስራ በመጨረሻ እንደሚከፍል ያሳያል። አስደሳችና የምትካስበትም ነው። ይህንን በብዙ መንገድ ልትገልጸው ትችላለህ። በዚህች ሀገር ታሪክ ተሰርቷል። ግን ልብ አድርግ፣ ይህን ስገልጽልህ እነዚህ ሁለት ሰዎች ያሸነፉት በቅርቡ የተመለከትነው አመፅ በተካሄደበት ወቅት ነው። ይህንን ሳልጠቅስልህ ባልፍ ልክ አይመጣም። ይህን ዓመፅ ደግሞ ስትመለከት ይህች ሀገር ገና ምን ያህል መጓዝ እንዳለባት ያስታውስሃል። ይህ ሌላኛው መራር እውነት ነው። ስለዚህ ሁለቱ ተመራጭ የምክር ቤት እንደራሴዎች ራፋኤል ዋርኖክ እና ጃክ ኦስፍ እነዚያን መቀመጫዎች ሲያገኙ እዚህ ሀገር እንዲህ አይነቱ ጥላቻና ሽብርን በምን መንገድ ማለፍ እንዳለብን ያግዙናል ብዬ አስባለሁ። ከኢትዮጵያና ኤርትራዊ ወላጆቿ የተወለደችውና የአሜሪካ ፖለቲካን ከሕይወቷ ጋር አያይዛ የምትናገረው ሀና በምርጫው አስተባባሪነት ተሳታፊ የሆነችው አገር አቀፉን ሁኔታ ብቻ ሳይሆን ያለችበትን ክፍለ ግዛትና ከተማ አትላንታንም እያሰበች መሆኑን ትናገራለች። Um so pretty much almost my whole life and this city and this state is is very special, very, very dear to me. Um I went to college here as well. I went to Georgia Tech and Atlanta Betty. ከአራት አመቴ ጀምሮ ለሀያ ስድስት አመታት እዚህ ነዋሪ ነኝ። ሕይወቴም በሙሉ እዚህ ነው የኖርኩት። ስለዚህ ይህ ከተማ ለእኔ ልዩ ነው። ኮሌጅ የሄድኩትም እዚሁ የጆርጂያ ግዛት ዩኒቨርሲቲ ጆርጂያ ቴክ ነው። ስለዚህ ለእኔ አትላንታ የተለየ ቦታ ነው። የቴሌቪዥን ዜና አንባቢና ሪፖርተር ሆኜ ሰርቻለሁ የምትለው ሀና ከሁለት አመት ጀምሮ የግሏን የንግድ ስራና ጋዜጠኝነቱን አንድ ላይ አጣምራ እየሰራች መሆኑን ጠቅሳለች። መልካም ሥራዎችን በማህበረሰብ ውስጥ የሚያስተጋባ መድረክም ፈጥራ እየሰራች ሲሆን በዚህ ምርጫ ቅስቀሳም እንድትሳተፍ ያነሳሳት ይህ መሆኑን አስታውቃለች። ይህ ምርጫ መላውን ማህበረሰብ አነቃንቋል፣ እኔንም ጭምር ትላለች ሀና you know first ይህ መላ ማህበረሰቡን ያሳተፈ ነው። የቡድን ስራ የህልም ስራን ይፈጽማል። አንድ ሰው ወይም ሁለት ሰው ብቻ ሳይሆን እያንዳንዱ ሰው የየድርሻውን የተወጣበት ነው። የመረጡ ሰዎች አሉ። ስልክ የደወሉ ሰዎች አሉ። የቴክስት መልእክቶችን የላኩ አሉ። በገንዘብ የረዱም አሉ። ግንዛቤን ለማሳደግ የማህበራዊ ሚዲያን ለመቀስቀሻነት የተጠቀሙም ሰዎች አሉ። በዚህ መንገድ ድጋፋቸውን የገለጹ ሰዎችም አሉ። እነሱንም አደንቃለሁ። የግሌን ግን ከጠየከኝ እኔም በጣም ተሳትፌያለው በኢትዮጵያና ኤርትራውያን ህብረት ለጆርጂያ ሰርቻለው። በተጨማሪም ፕሮሞት ፖዘቲቭ ሙቭመንት በሚባለው እና መልካም ስራ ለማስተጋባት በሚል በግሌ ባቋቋምኩት ዘመቻ አማካኝነት የበኩሌን አስተዋጽኦና ጥረት አድርጌያለው። የኢትዮጵያውያንና ኤርትራውያን ህብረት ለጆርጂያ ብለን የሰራ ነው። በጣም ትልቅ እንቅስቃሴ ያደረግንበት ነው። ወሳኝ የሆኑ ከፍተኛ ድምፆች ተገኝቶባቸዋል ከተባሉት አትላንታ ዙሪያ ከሚገኘው የዲካብ ካውንቲ ጭምር ትውልደ ኢትዮጵያውያን በብዛት እንዲወጡ ጥረት ማድረጋቸውን ቤተልሄም ፍለሚንግም የሚገልጹት ይህንኑ ነው። ምንድን ነው ያደረግነው ያው የእኛን ኮሚኒቲ የኢትዮጵያኖች ጆርጂያ ውስጥ ከሰላሳ ወይ ከአርባ ሺህ የሚሆኑ ኢትዮጵያኖች ይኖራሉ ይባላል ይሄ ግምት ነው ሊበዛም ሊያንስ ይችላል ግን ብዙ ኢትዮጵያውያን ደኪያብ ካውንቲ የሚባል ወረዳ አለ እና እዛ ይኖራሉ እና ምንድን ነው ያረኩት እኔና ሌላ ብዙ ሰዎች አሉ ይሄ ስራ የእኔ ስራ ብቻ አይደለም ብዙ ሰዎች ተባብረን እና በስልክ በመደወል ስልክ ደውለን እባካችሁ ምርጫ ስላለ ውጡና ምረጡ በማለት አንዳንድ ሰዎች ደግሞ ምርጫ እንዳለ ቢያቁም ለምንድን ነው የምንመርጠው? ጥያቄ ሲያነሱ እኛ ደግሞ ብንመርጥ ለዚህ ለዚህ ለዚህ ጉዳይ ጥሩ ይሆናል፣ ኢትዮጵያውያኖች እዚህ ሀገር፣ ለሚመጡ ከሌላ ሀገር ለሚመጡ ሰዎች ይጠቅማል በሚል ትምህርት በመስጠት ስልክ በመደወል ሌላው ደግሞ ወረቀቶች አዘጋጅተን ነበረ ምረጡ የሚል ወረቀት አዘጋጅተን እነዚህ ወረቀቶች ኢትዮጵያዊ የሆኑ ምግብ ቤቶች ኢትዮጵያዊ የሆኑ ሱቆ ሱቆ ሱቅ ያሉት ሱቆችን በመሄድ ቤተ ክርስቲያን ደግሞ እየሄድን በአባቶች በኩል የሰው የሚመጣን ቤተክርስቲያን ሲመጡ እባካችሁ እንዲያስታውሷቸው ምርጫ እንዳለ እዚህ ሀገር መመ መጥ በጣም አስፈላጊ እንደሆነ እንዲነግሩን አድርገን በሱ በኩል ነው ብዙ ስራ የተሰራው። ሰውም ሰምቶ ይሄ ምርጫ በጣም አስፈላጊ እንደሆነ በማወቅ ከሚገባ በላይ ወጥተው መርጠዋል እና እንደሱ ነው ያደረገው። እኔም እንደገና እደግመዋለሁኝ፣ እኔ ብቻ ሳልሆን ብዙ ብዙ ሰዎች ተረባርበን ነው አንድ ላይ ይሄን ነገር የሰራ ነው። አድማጮቻችን ውይይታችን በዚህ አላበቃም። ቀሪውን ዝግጅት በሚቀጥለው ጊዜ ይዘን እንቀርባለን። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ጤና ይስጥልኝ። የአሜሪካ ድምፅ በሚያዘጋጀው አድማጮችን የሚያሳትፍ ውይይት ይሳተፉ። ሴቶች ለሀገር ሰላምና መረጋጋት ለሰው ልጆች መብት መከበር ምን አስተዋጽኦ ማበርከት ይችላሉ? እኛ ሀሳባችሁን የሚያካፍሉ ሁለት እንግዶችን ጋብዘናል። እናንተ ደግሞ ጥያቄዎቻችሁን እንዲሁም ሀሳቦቻችሁን በማጋራት ተሳተፉ። እንግዶቻችን የሕግ ባለሙያ የነበሩት ከሀገር ሽማግሌዎች ጋር ወደ ትግራይ ክልል አቅንተው ሰላም እንዲመጣ የተማጸኑት ወይዘሮ ማርያም ሙኒር አንዷ ናቸው። ሴቶችና እናቶች ለአንድ ሀገር ሰላምና መረጋጋትን እንዲያመጡ መስራት አለባቸው በሚል አቋም የተለያዩ እንቅስቃሴዎችን የሚያደርጉት የውሜን ካንዱዊት እንቅስቃሴ መስራች መወድሽ በቀለ ሌላኛው እንግዳችን ናቸው። የእናንተን አስተያየቶችና ጥያቄዎች የሚቀበሉ ቀጣይ መላዎች ተዘጋጅተዋል። በ2022059942 በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት ሐሳቡን አድርሱን። ዋትሳፕ ለሚቀናቹ ደግሞ 2022513505 ክፍት ነው። ሆርን አት ቪኦኤ ኒውስ ዳት ካም በኢሜል አት ቪኦኤ አምሃሪክ ለፌስቡክ መልእክቱ ሃሽታግ ቪኦኤ አምሃሪክ ለትዊተር መልእክቶች አማራጮች ናቸው። ጥያቄዎቻችሁን እስከ ሐሙስ ጥር 6 ቀን 2013 ዓ.ም በድምፅ ወይም በጽሑፍ እንድትልኩልን ይሁን። የአሜሪካ ድምጽ የተከበራቸው አድማጮች ለምሽቱ ያስተናግዳናል። ወይዘሮ ቤተልሔም ተመዝገን ፍለሚንግ ጆርጂያ ውስጥ የአትላንታ ከተማ ነዋሪ ሲሆኑ በአሜሪካ ላለፉት 30 ዓመታት ኖረዋል። አሁን አትላንታ ውስጥ በሚገኝና የካንሰር ህሙማንን በሚከታተል ሆስፒታል ውስጥ ይሰራሉ። በበጎ ፈቃደኝነት ብዙ የደከሙላቸው እጩዎች በምርጫው አሸናፊ በመሆናቸው እጅግ የተደሰቱ መሆኑን ይናገራሉ። በጣም ት ብሎኛል ምክንያቱም የሚል ሁለት ሴኔተሮች አዲስ ተመረጡት ፕሬዚደንት ለጆ ባይደን በብዙ ነገር በሚያወጡት ህግ ለምሳሌ በጤና በኩል፣ በኢሚግሬሽን በትምህርት ያግዟቸዋል። መደረግ ያለበትን ነገር እንዳያረጉ በኢሚግሬሽን በኩል የሚያስፈልገውን ነገር በተለይ እዚህ ሀገር ከሌላ ሀገሮች ለሚመጡ ሰዎች ኢሚግሬሽንን በማስተካከል ጤና ደግሞ፣ ያ ሁላችንም እንደምናውቅ ፕሬዚደንት ኦባማ ለነበሩ ጊዜ ሁሉ ሰው የጤና ኢንሹራንስ ወይ ደግሞ ሁሉ ሰው ሲያመው ሄዶ ዶክተር እንዲያይ ብለው የጤና የሆነ ፕሮግራም አዘጋጅተው ነበረ። ፕላን እና እሱን ፕላን እንዲተነክር እና ከሌላ ሀገሮችም ለሚመጡ ሰዎች ሲታመሙ ሕክምና እንዲያገኙ በሱ በሱ ያደርጋሉ። ሌላም ደግሞ በትምህርት በኩል ያው እዚህ ሀገር ብዙዎቻችን ስመጣ ከእናንተ ጋር ይዘን ልጆች አሉንና ለእነሱ ሕይወት በጣም አስፈላጊ ነገር ነው። ትምህርት መማር በጣም አስፈላጊ ስለሆነ በሱም በኩል ይረዳቸዋል። አሁን አዲሱን ፕሬዚደንት ጆ ባይደንን የሚል ሀሳብ አለን። በጣም ደስ ብሎኛል። ተፎካካሪዎቹን የምክር ቤት አባላት ለማስመረጥ የበጎ ፈቃድ አስተባባሪ ሆና የሰራችው ትውልደ ኤርትራዊቷ ሀና ገብረስላሴም በውጤቱ ደስተኛ የሆነችበትን ምክንያት እንደሚከተለው ገልጣለች። The feeling is is unreal, uh, you know. It, it just to see them get to this point. I, I think it was. It, it, it makes me feel hopeful for the future, and it and it, it just it shows that hard work really pays off. You know, um, I think it's just it's gratifying. It's rewarding. It it there's so many ways to describe. የማይታመን ነገር ነው የተሰማኝ። እዚህ ደረጃ መድረሱ ስለወደፊቱ ተስፋ ይሰጠኛል። ጠንካራ ስራ በመጨረሻ እንደሚከፍል ያሳያል። አስደሳችና የምትካስበትም ነው። ይህንን በብዙ መንገድ ልትገልጸው ትችላለህ። በዚህች ሀገር ታሪክ ተሰርቷል። ግን ልብ አድርግ ይህን ስገልጽልህ እነዚህ ሁለት ሰዎች ያሸነፉት በቅርቡ የተመለከት ነው አመፅ በተካሄደበት ወቅት ነው። ይህንን ሳልጠቅስልህ ባልፍ ልክ አይመጣም። ይህን ዓመፅ ደግሞ ስትመለከት ይህች ሀገር ገና ምን ያህል መጓዝ እንዳለባት ያስታውስሃል። ይህ ሌላኛው መራር እውነት ነው። ስለዚህ ሁለቱ ተመራጭ የምክር ቤት እንደራሴዎች ራፋኤል ዋርኖክና ጃክ ኦስፍ እነዚያን መቀመጫዎች ሲያገኙ እዚህ ሀገር እንዲህ አይነቱ ጥላቻና ሽብርን በምን መንገድ ማለፍ እንዳለብን ያግዙናል ብዬ አስባለሁ። ከኢትዮጵያና ኤርትራዊ ወላጆቿ የተወለደችውና የአሜሪካ ፖለቲካን ከሕይወቷ ጋር አያይዛ የምትናገረው ሀና በምርጫው አስተባባሪነት ተሳታፊ የሆነችው አገር አቀፉን ሁኔታ ብቻ ሳይሆን ያለችበትን ክፍለ ግዛትና ከተማ አትላንታንም እያሰበች መሆኑን ትናገራለች። um so pretty much almost my whole life and this city and this state is is very special very very dear to me um i went to college here as well i went to georgia tech and georgia state university so um you know it just it's a very special place to me and then um አትላንታ ቤቴ ነው። ከአራት አመቴ ጀምሮ ለሀያ ስድስት አመታት እዚህ ነዋሪ ነኝ። ህይወቴን በሙሉ እዚህ ነው የኖርኩት። ስለዚህ ይህ ከተማ ለእኔ ልዩ ነው። ኮሌጅ የሄድኩትም እዚሁ የጆርጂያ ግዛት ዩኒቨርሲቲ፣ ጆርጂያ ቴክ ነው። ስለዚህ ለእኔ አትላንታ የተለየ ቦታ ነው። የቴሌቪዥን ዜና አንባቢና ሪፖርተር ሆኜ ሰርቻለሁ የምትለው ሀና። ከሁለት ዓመት ጀምሮ የግሏን የንግድ ስራና ጋዜጠኝነቱን አንድ ላይ አጣምራ እየሰራች መሆኑን ጠቅሳለች። መልካም ስራዎችን በማህበረሰብ ውስጥ የሚያስተጋባ መድረክም ፈጥራ እየሰራች ሲሆን በዚህ ምርጫ ቅስቀሳም እንድትሳተፍ ያነሳሳት ይህ መሆኑን አስታውቃለች። ይህ ምርጫ መላውን ማህበረሰብ አነቃንቋል፣ እኔንም ጭምር ትላለች ሀና You know, first of all, I definitely want to start off by saying it, it takes a, it takes a village, right? Um, teamwork definitely made the teamwork it, this it was just not one person it wasn't two people it everybody played their own ይህ መላ ማህበረሰቡን ያሳተፈ ነው። የቡድን ሥራ የህልም ስራን ይፈጽማል። አንድ ሰው ወይም ሁለት ሰው ብቻ ሳይሆን እያንዳንዱ ሰው የየድርሻውን የተወጣበት ነው። የመረጡ ሰዎች አሉ፣ ስልክ የደወሉ ሰዎች አሉ፣ የቴክስት መልእክቶችን የላኩ አሉ፣ በገንዘብ የረዱም አሉ። ግንዛቤን ለማሳደግ የማህበራዊ ሚዲያን ለመቀስቀሻነት የተጠቀሙም ሰዎች አሉ፣ በዚህ መንገድ ድጋፋቸውን የገለጹ ሰዎችም አሉ። እነሱንም አደንቃለሁ። የግሌን ግን ከጠየከኝ፣ እኔም በጣም ተሳትፌያለሁ። የኢትዮጵያና ኤርትራውያን ህብረት ለጆርጂያ ሰርቻለሁ። በተጨማሪም ፕሮሞት ፖዘቲቭ ሙቭመንት በሚባለውና መልካም ስራ ለማስተጋባት በሚል በግሌ ባቋቋምኩት ዘመቻ አማካኝነት የበኩሌን አስተዋጽኦና ጥረት አድርጊያለሁ። ያለው የኢትዮጵያውያንና ኤርትራውያን ህብረት ለጆርጂያ ብለን የሰራ ነው። በጣም ትልቅ እንቅስቃሴ ያደረግንበት ነው። ወሳኝ የሆኑ ከፍተኛ ድምፆች ተገኝቶባቸዋል ከተባሉት አትላንታ ዙሪያ ከሚገኘው የዲካብ ካውንቲ ጭምር ትውልደ ኢትዮጵያውያን በብዛት እንዲወጡ ጥረት ማድረጋቸውን ቤተልሔም ፍለሚንግም የሚገልጹት ይህንኑ ነው። ምንድን ነው ያደረግነው? ያው የእኛን ኮሚኒቲ የኢትዮጵያኖች ጆርጂያ ውስጥ ከሰላሳ ወይ ከአርባ ሺ የሚሆኑ ኢትዮጵያኖች ይኖራሉ ይባላል። ይሄ ግምት ነው። ሊበዛም ሊያንስም ይችላል። ግን ብዙ ኢትዮጵያዎች ዲካብ ካውንቲ የሚባል ወረዳ አለ እና እዛ ይኖራሉ እና ምንድን ነው ያረኩት? እኔና ሌላ ብዙ ሰዎች አሉ። ይሄ ስራ የእኔ ስራ ብቻ አይደለም። ብዙ ሰዎች ተባብረን እና በስልክ በመደወል ስልክ ደውለን እባካችሁ ምርጫ ስላለ ውጡና ምረጡ በማለት አንዳንድ ሰዎች ደግሞ ምርጫ እንዳለ ቢያውቁም ለምንድን ነው የምንመርጠው ለውጥ ጥያቄ ተነሱ እኛ ደግሞ ብንመርጥ ለዚህ ለዚህ ለዚህ ጉዳይ ጥሩ ይሆናል፣ የኢትዮጵያውያኖች እዚህ ሀገር ለሚመጡ ከሌላ ሀገር ለሚመጡ ሰዎች ይጠቅማል በሚል ትምህርት በመስጠት ስልክ በመደወል ሌላ ደግሞ ወረቀቶች አዘጋጅተን ነበረ። ምረጡ የሚል ወረቀት አዘጋጅተን እነዚህ ወረቀቶች ኢትዮጵያዊ የሆኑ ምግብ ቤቶች ኢትዮጵያዊ የሆኑ ሱቅ ያሉት ሱቆችን በመሄድ ቤተ ክርስቲያን ደግሞ እየሄድን በአባቶች በኩል የሰው የሚመጣን ቤተክርስቲያን ሲመጡ እባካችሁ እንዲያስታውሳቸው ምርጫ እንዳለ እዚ ሀገር መምረጥ በጣም አስፈላጊ እንደሆነ እንዲነግሩን አድርገን በሱ በኩል ነው ብዙ ስራ የተሰራው። ሰውም ሰምቶ ይሄ ምርጫ በጣም አስፈላጊ እንደሆነ በማወቅ ከሚገባ በላይ ወጥተው መርጠዋል እና እንደሱ ነው ያደረግ ነው። እኔም እንደገና ደግመዋለሁኝ። እኔ ብቻ ሳልሆን ብዙ ብዙ ሰዎች ተረባርበን ነው አንድ ላይ ይሄን ነገር የሰራ ነው። አድማጮቻችን፣ ውይይታችን በዚህ አላበቃም። ቀሪውን ዝግጅት በሚቀጥለው ጊዜ ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ጤናስጥልን። በማህበረሰብ እንቅስቃሴ ውስጥ ንቁ ተሳታፊ የሆነችው ሀና ገብረስላሴ በኢትዮጵያና ኤርትራውያን ህብረት ለጆርጂያ ሲሰሩ በፓርቲዎቹ የመረጃ ቋት ውስጥ ያሉትን የኢትዮጵያውያንና ኤርትራዊ ስሞችና ስልኮች ቁጥር አውጥተው ለቅስቀሳ የተጠቀሙበት መሆኑን ገልጻለች። ስ ኢን ን ኤርትሪን ርጂ ናና ር ካፕ ካን ደሞክራትስ ስ ሰ ን ን Thousands of names that we could touch and reach through canvassing, through literature drop, through phone banking, through text banking. Um, and that's thanks to so many people who made that happen. Um, you know, we had, there were people who. ከዲካልፕ ካውንቲ ዴሞክራቶች ጋር በጋራ ለመስራትና እነሱ ያላቸውን ዳታ ለመጠቀም ችለናል። ያ በሺዎች የሚቆጠሩ ኢትዮጵያውያንና ኤርትራውያን ስሞችን ለይተን እንድናወጣና እነሱ ላይ ብቻ እንድናተኩር አስችሉናል። እነሱ ያሉበትን ቦታ ለማግኘት የህትመት ውጤቶችን ለማደል፣ የመረጃ ቋቶችን ማግኘትና በየስልካቸው ለመደወል፣ እንዲሁም የቴክስት መልእክቶችን ለመስደድ አስችሉናል። እነዚያን የመረጃ ቋቶች ፈላልጎ በማግኘትና እኛ እንድንጠቀምበት የረዱን ቡድኖች ነበሩ። ስለዚህ እኔ ካደረግኳቸው ነገሮች መካከል ያሉበትን አካባቢ ለማዳረስ ሞክር ያለው፣ በምርጫው እንዲመዘገቡም ማድረግ ያለው፣ በየስልኮቻቸው ደውያለው፣ በየሳምንቱ መረጃዎችን የሚያካፍሉ ቃለመጠይቆችን በማህበራዊ የትስስር ሚዲያዎች በዩቲዩብ እና በፌስቡክ ላይ አድርግ ያለው። Like I said, I was one of the community members. one of the organizers with the coalition, so we we worked together and collectively as a coalition, we reached 12,000 voters. 12,000 voters through, uh, like i said, canvassing, phone banking, text banking, voter drive, and <laughs> know. ስለዚህ ቅድም በዘረዘርኳቸው መንገዶች ወደ አስራ ሁለት ሺህ መራጮች ዘንድ መድረስ ችለናል። እና እኔም ሌሎችን እንድረዳ እድሉን የሰጡኝ በጆርጂያ በማህበረሰብ ውስጥ የሚሰሩና የሚረዱ ሌሎች ሰዎች ናቸው። በስድስት ሳምንታት ውስጥ በግሌ ብቻ እንኳን ወደ አንድ ሺህ የሚቆጠሩ ሰዎች ዘንድ ተገናኝቼ ሰርቼ ሊሆን ይችላል። የሰራነው ግን በቡድን ነው። በአትላንታ የአድማስ ሬዲዮ ጋዜጠኛ ዳዊት ከበደ ወየሳ የፕሬዝዳንታዊውንም ሆነ የሕግ መወሰኛ ምክር ቤት አባላቱን ምርጫ በቅርበት ሲከታተል ባለሙያዎችንም ሲያወያይ ቆይቷል። በአትላንታ ጆርጂያ የሚደረገው የምርጫ ዘመቻ እንግዲህ ለረዥም ጊዜ ሲካሄድ ነበር። ምክንያቱም እንደምታውቀው ጆርጂያ ለብዙ ብዙ ዓመታት የሪፐብሊካኖች ክፍለ ግዛት ነበረች። አሁን ግን ብዙዎች እንደምታውቁት ከቀይ ወደ ሰማያዊ የተቀየረችበት ወይም ደግሞ ከሪፐብሊካን ወደ ዲሞክራት የተቀየረችበት አጋጣሚ ነስ ያለው እንግዲህ እኔ በምንሰራበት የአድማስ ሬዲዮ ወይም ደግሞ በአጠቃላይ በሚዲያ ላይ በምናደርገው እንቅስቃሴ የራሳችንን አቋም ወይም ደግሞ የምንመርጠው ፓርቲ ቢኖርም በአብዛኛው ስናደርግ የነበረው ግን ህዝቡ ወጥቶ ምርጫውን ወይም ደግሞ የዚህ ዲሞክራቲክ ፕሮሰስ ወይም ሂደቱን የዲሞክራሲውን ፕሮሰስ እንዲያጣጥመው እንዲጠቀምበት ለማድረግ ከምዝገባ ጀምሮ በጊዜ ሄዶ የመምረቱን ስራ እንዲሰራ በተለይ በሚዲያ ደረጃ ቅስቀሳ ስናደርግ ነበር እንደምታውቀው። በሚዲያ የተከፈለበት ቅስቀሳ እስካልሆነ ድረስ ዘመቻ የቅስቀሳ ዘመቻ ማድረግ ስለማይቻል በአብዛኛው ስንሰራ የነበረው የህብረተሰቡን ንቃት ወይም ደግሞ ወጥቶ የሚመርጥበትን አሰራር እዛ የነበር ቅስቀሳ አድርገን ዘመቻ ስንሰራ የነበረው። ጋዜጠኛ ዳዊት መራጮች አንድን የፖለቲካ ፓርቲ ብቻ ለይተው እንዲመርጡ ወይም እንዲደግፉ ሳይሆን የፖለቲካ ፓርቲዎቹ የቆሙለትን ዓላማ ለህዝቡ እንዲገልጹ እንዲሁም በምርጫው ሂደት የተሳተፉ ሰዎችንም ሆነ በምርጫው ዙሪያ ስለተነሱ የመከራከሪያ ሐሳቦች በተለይ በፕሬዝዳንታዊ ምርጫ ወቅት ማህበረሰቡን ሲያወያይ እንደነበር ይገልጻል። በተቻለ መጠን ስናደርግ የነበረው ልክ እንደ አሜሪካኖች የእርስ በርስ ዲቤት ወይም ደግሞ የምርጫ ክርክር እንዲያደርጉ በቂ የሆነ ጊዜ በመስጠት ነበር። በሬዲዮ ሽፋን የሰጠናቸውና ከሪፐብሊካን ሪፐብሊካን የሚወክሉ ወይም ደግሞ መደገር እንደግፋለን የሚሉ ኢትዮጵያውያኖች እና በሌላ በኩል ደግሞ ዲሞክራቶችን እንደግፋለን የሚሉ ኢትዮጵያውያኖችን በየሳምንቱ በማቅረብ ዲቤት እንዲያደርጉ ወይም ክርክር እንዲያደርጉ ይሄኛው ቢመረጥ ለኮሚኒቲያችን ይጠቅመናል የሚለውን ነገር ጭምር እያነሱ እንዲከራከሩ ተደርጎ ነበር እና የትኛው በተለይም አሁን የነበረውም ክርክር በአብዛኛው ጠለቅ ያለ ነበር። ዲሞክራት ፓርቲ እና ሪፐብሊካን ፓርቲ ከመሰረታዊ ባህሪያቸው በመነሳት ይከራከሩ ነበር ተከራካሪዎች። ከዛ በተጨማሪ ደግሞ ዲሞክራቶች ቢመረጡ ምን ያደርጉልናል፣ በተለይም ደግሞ ከእኛም ጥቅም አንጻር ሪፐብሊካኖች ቢመረጡ ምን ያደርጉልናል የሚለውን ሁለት ነገሮች ነው ስናወያይ ነበር። አንደኛው እዚህ ያለው ኅብረተሰብ እንደ ኢትዮጵያዊ ምን ሊጠቀም ይችላል፣ የኢትዮጵያ ኅብረተሰብ ወይም ኮሚኒቲ ምንድን ነው ተጠቃሚነቱ በነዚህ ምርጫዎች አንደኛው ሁለተኛ ነገር ደግሞ የምናነሳው የነበረው እንደ አገር ደግሞ አገራችን ኢትዮጵያ ደግሞ ወይም የኢትዮጵያ መንግስትና ህዝብ የትኛው አካል ቢመረጥ ይጠቅመዋል የሚል ምልከታ ነበር ያደረግነው እና በሁለቱም መስመር ሰዎች እንዲከራከሩ አድርገን በመጨረሻ ላይ ሰው የመረጠውን መርጧል። ነገር ግን እንግዲህ ምርጫውን ለሰው ነው ስምንተው የእኛ ስራ የነበረው የሚዲያ ሰዎች እንደመሆናችን መጠን ሁኔታዎችን ማመቻቸት ነበር። ያንን አመቻችተን ለሪፐብሊካኖችም ለዲሞክራቶችም ክርክሩን እንዲያደርጉ አድርገናል። ግን ያው እንዳልኩት መራጩ ነው የሚያውቀው ከዛ በኋላ ሄደው ማንን እንደመረጠ። በግሌ ብትጠይቀኝ የእኔን ማንን እንደመረጥኩ ልነግርህ እችላለሁ። ነገር ግን በእኛ በኩል እንደ ሚዲያ የሰራ ናቸው ዋና ዋና ስራዎች እነዚህ ነበሩ። ዳዊት በአትላንታ የኢትዮጵያ ኮሚኒቲ ማዕከል በምርጫ ዙሪያ የተለያዩ እንግዶችንና እጩዎችን ራሳቸውን በመጋበዝ የተለያዩ ዝግጅቶችን በማድረግ ከፍተኛ ስራ መስራቱን ገልጧል። ከጆርጂያ ውጪ በአገር አቀፍ ደረጃ ይንቀሳቀሱ የነበሩ አክቲቪስቶችም ልክ እንደ ፕሬዝደንታዊ ምርጫ በሴኔት አባላቱ ምርጫ ወቅት ከርቀት ሆነው በተለያየ መንገድ አትላንታ ከነበሩ ኢትዮጵያውያን ጋር ይሰሩ ያስተባብሩ እንደነበር ተናግረዋል። በአጠቃላይ በአሜሪካ ደረጃ በኋላ እዛ ግሩፕ ውስጥ ንገብቼ እንደተመለከትኩት እጅግ በጣም ብዙ ስራ ይሰሩ የነበሩ ከታች ከግራስሩት ጀምሮ እስከ ላይ እስከ ተመራጮቹ ድረስ እስከ ካምፔን ማናጀሮቹ ድረስ ትውቅ የነበራቸው ሰዎች፣ እንደዚሁም ደግሞ የሮቦኮል ስልኮችን በሺዎችና በሚቆጠሩ ስልኮችን በመደወል ይተባበሩ የነበሩ ሰዎች ነበሩ። ከሞላ ጎደል የተሳካ ስራ ነው የተሰራው። እንደውም እዚህ የተጠቀምንበት አንድ አባባል ቮት ወይም ሞት የሚል ነበር። እኔ ነኝ ሞት ሆኑ ያወጣውት ቮት ወይም ሞት፣ ይሄ በደንብ የሰራ ይመስላል እና እንደሚታወቀው በባይደን እና በትራምፕ መካከል በነበረው ግብ ግብ የኢትዮጵያኖችን ጨምሮ እጅግ በጣም ባነሰ በሚባል በሺዎች በሚባል ቁጥር ልዩነት የባይደን እና የቫይስ ፕሬዚዳንቷ ካማላ ሀሪስ ሁለቱ በዚህ በአትላንታ ጆርጂያ ላይ እንዲያሸንፉ ሆኗል እና ይሄ ቀላል ነገር አለም። ኢትዮጵያኖችም ተሳትፎ ቀላል ነገር አለም እና ይህንን ከምን አንጻር ነው የምናየው? ቢያንስ አስር ሺና ሀያ ሺ ኢትዮጵያኖች ወጥተው መርጠው ከሆነ የእነሱ ድምፅ ሰርቷል ማለት ነው። ምክንያቱም ልዩነቱ የነበረው በዛ መጠን ነበር ባይደንና በትራምፕ መካከል እና ትልቅ ስርዓት ሰርቷል። ይሄ ነው እንግዲህ ከሞላ ጎደል የነበረው በእኛ አካባቢ። ወይዘሮ ቤተልሔም ተመስገን ጆርጂያ ውስጥ ከሰላሳ እስከ አርባ ሺህ የሚገመቱ ኢትዮጵያውያን ይኖራሉ የሚል ግምት መኖሩን ጠቅሰዋል። ከዚያ ውስጥ ትክክለኛው አሃዝ ባይኖርም ቢያንስ 18 ሺህ የሚሆኑ የመምረጥ መብት እንዳላቸው ይታመናል። በዚህ ምርጫ ወቅት ትውልደ ኢትዮጵያውያንና ኤርትራውያንን ጨምሮ የሶማሊያና የሌሎች አፍሪካውያን ማህበረሰብ አባላት እንዲመርጡ ለማድረግ በበጎ ፈቃድ አስተባባሪነት የተሳተፉ ወደ አንድ መቶ የሚደርሱ የተለያዩ አገር ዜጎች መኖራቸውን በጉዳዩ ዙሪያ ያነጋገርኳቸው ገልጠውልኛል። ሁሉም አስተባባሪዎች በኩል ደረጃ ይሳተፋሉ ባይባልም እንደ ቤተልሔም ያሉት በግላቸው እንዲመርጡ ያግባቧቸው ሰዎች ምን ያህል እንደሆኑ ጠይቄያቸው ነበር። እንዲህ መልሰዋል። ቤተልሔም፦ ለምሳሌ በስልክ በመደወል ብቻ ሜይ ቢ ሁለት መቶ ወይ ሶስት መቶ ሰዎች ልበልህ። እኔ በግሌ የደወልኩት ከዛ በላይ ግን፣ ልክ ቅስቀሳው ሲጀመር በየቅዳሜው ቅዳሜ ቅዳሜው አንድ የኢትዮጵያዊ የሆነ ሱቅ አለ ማርት የኢትዮጵያዊ የሆነ ሱቅ አለ ማለዳ ማርት ይባላል። እዛ ቅዳሜ ቅዳሜ ከጠዋት ጀምሮ እስከ ከሰዓት በኋላ ድረስ እየሄድኩኝ ለሶስቱ ለአራት ያህል ቅዳሜዎች እሰጥ ነበረ ወረቀት እዛ መጥተው እንጀራ ለሚገዙ፣ ምግብ ለሚገዙ አላለም አንዳንድ ነገር ለሚገዙ ሰዎች ሲመጡ እዛ ሆኜ ካልተመዘገቡ እንዲመዘገቡ ሰጥቻለሁኝ። እንደዚህ አድርጉ ብዬ ከተመዘገቡ ደግሞ በዚህ ጊዜ ነው ምርጫው። እዚህ ሀገር፣ ያው አሜካን ሀገር ቀደም ብሎ መምረጥ ይቻላል። አንድ ሶስት ሳምንት ያህል የቀደም ብሎ መምረጥ ይቻላል በሚል ሶስት ሳምንት ነበረን እና ይህን ይህን አድርጉ በማለት ለሶስት ለአራት ቅዳሜዎች ከዛ ሆኜ ከብዙ ሰው ጋር ተገናኝቻለሁ። ኢንፎርሜሽን በመስጠት ማለት ነው በሱ በሱ እንደም በግምት ያህል አይ ቲንክ በሱ በማድረግ ብዙ ሰው ብዙ ሰው አግኝቻለሁ ማለት እችላለሁ። ከስልክ መደወሉ ይልቅ ከብዙ ሰው ጋር ተነጋገር ያለው ያው እዛው በመሆንና ሰውን በማግኘት ይህን ያህል ሰው መርጧል ብሎ ለመናገር አስቸጋሪ በመሆኑ ማወቅ ባይቻልም ብዙ ሰው ስለሰማ መርጧል የሚል እምነት እንዳላቸው ቤተልሔም ይናገራሉ። እንዳልከው ይህን ያህል ሰው ለማለት ሆኗል፣ ይህን ያህል ሰው ወጥቷል ለማለት ያስቸግሯል። ግን በብዙ አቅጣጫ ከሰው ስለሰማው እንደሱ ስል ያው በስልክ በመደወል በቤተክርስቲያንም በኩል እንዲነገር የኢትዮጵያኖች የሆኑ ምግብ በመናገር እዚህም ደግሞ አትላንታ ውስጥ ያሉ ሶስት አራት የሆኑ የሬዲዮ ፕሮግራሞች አሉ፣ ቅዳሜና እሁድ የሚዘጋጁ በሱም በኩል ቀርበን ነበረ። የተለያየ ነው በሚቻል ሁኔታ በሱም በኩል ቀርበን ነበረ እና ቁጥሩ ይሄን ያህል ነው ለማለት ያስቸግራል ግን ብዙ ሰው መርጧል የሚል ግምት አለኝ። አንደኛ ብዙ ነገር ተደርጓል፣ ሁለተኛ ደግሞ ሰው እየገባው ነው። የምርጫን አስፈላጊ ነገር እየገባ ነው። ምክንያቱም እዚህ ሀገር እስክኖርን ድረስ ታክስ እንከፍላለን፣ ቤተሰብ አለን፣ ልጆች አሉ እና ሰው እዚህ ሀገር ከኖርን ድረስ እዚህ ሀገር የሚወጡ ሕጎች እኛንም ይነካናል የሚል አስተሳሰብ እየገባው ስለሆነ በሱ በሱ ምክንያት ብዙ ሰው ወጥቷል እላለው እና ወደፊት አላማችን እሱ ነው። ወደፊት ያው ስራ በዚህ አያልቅም። ከምረጥም በኋላ ምን ያህል ኢትዮጵያዎች ወጥተው መርጠዋል በሚል ነገር ብዙ ስራ ስራውን ጀምረን አንድ ቀን እንደዚህ ያለ ነገር ስትጠይቁን ሰዎች ይሄን ያህል ሰው ወጥቷል ብለን ለመናገር ስራውን መጀመራችን አይቀርም። በዛ በኩል ቁጥሩ እንዲታወቅ ማለቴ ነው። ሀና ጆይ ገብረስላሴም በቤተልሔም ሀሳብ ትስማማለች። ብዙ ሰው የድጋሚው ምርጫ እንደነበረ የማያውቅ መሆኑን ጠቅሳለች። uh voter offices but i will say this i i can tell you that i i know for sure we made a difference because i i guarantee you that most of the people we talked to voted um, when we first were talking to them they didn't even know they had to vote again they didn't know that there was a runoff election they didn't under they didn't they didn't think they had to vote because ምን ያህል እንደመረጡ መረጃው ስለሌለን አናውቅም። ወደ አውራጃው የምርጫ ቢሮ ተመልሰን እንደገና መረጃውን መመልከት ይኖርብናል። በእርግጠኝነት የምነግረህ ነገር ግን ብዙዎቹ ድጋሚ ምርጫ እንደነበረ አላወቁም። በድጋሚ ምርጫ መሳተፍ እንዳለባቸው አያውቁም ነበር በዚያ ላይ በዚህ አይነቱ የድጋሚ ምርጫ መሳተፍ የተለመደ ነገር አይደለም። ያንን ማስተማር ትልቅ ድርሻ ነበረው። እናንተ ባትነግሮን ነው ኖሮኮ መምረጥ እንዳለብን አናውቅም ነበር፣ በፍጹም አንመርጥም ነበር ይሉናል። ስለዚህ ቡድናችን ብዙ ሰዎች ዘንድ መድረስ ነበረበት። ሀና ምርጫውን ለማሸነፍ ያልተደረገ የጥረት አይነት አለመኖሩን ትናገራለች። ለምርጫው ዘመቻ መቀስቀስ ብቻ ሳይሆን በምርጫውም ቀን አቅመ ደካሞችንም እስከ ማጓጓዝ የደረሰ ተሳትፎ እንደነበራቸው አስረድታለች። And she wasn't going to vote, you know because she she didn't have a ride and all this kind of stuff. She had a replacement hip, like all this stuff, and we were able to connect with her through phone banking and through um, through our coalition That's just one example there's. ሴትየዋ ድምጽ እንዲሰጡ በመኪና ይዘን ነው ወደ ድምፅ መስጫ ጣቢያው የወሰድ ናቸው እና እንደዚህ አይነት ግንኙነት ነበር የፈጠር ነው። ባንነግራቸው ኖሮ አይመርጡም ነበር፣ መኪና የላቸውም፣ በዚያ ላይ የእግር ታፋቸው ላይ የቀዶ ጥገና ተደርጎላቸዋል። ስለዚህ ይሄ አንዱ ምሳሌ ነው። እንደዚህ አይነት ብዙ አሉ። ይህን ያደረግነው ሁላችንም በጋራ ሆነን ስለሰራን ነው። አንዳችን ባንኖር ኖሮ ይሄ ሁሉ ተገጣጥሞ አይሳካም ነበር። ከእንግሊዝኛ ቋንቋ በተጨማሪ በሌሎች የአገር ውስጥ ቋንቋዎችም የተሰራጩ የምርጫ ቀስቀሳ ወረቀቶች እንደነበሩም ሀና ተናግራለች። ሮሞ ማርኬት and በየቦታው የምንበትናቸውና በተለያዩ ቋንቋዎች የተዘጋጁ የሕትመት ውጤቶችም ነበሩን። በአማርኛ፣ በትግርኛ፣ በኦሮምኛ ጭምር የተዘጋጁ በየበሩ በተለያዩ ከተሞች መንገድ ዳርና ገበያዎች አካባቢ አስቀምጠናል። ያ ሰዎች የበለጠ ግንዛቤ እንዲኖራቸው ያደረግነውን ጥረት ያሳይ ይመስለኛል። ትውልደ ኢትዮጵያውያኑ ወጥተው እንዲመርጡ ስልክ ከሚደውሉላቸው አንዷ የሆኑትን ወይዘሮ ቤተልሔምን ሰዎች በቋንቋቸው ሲደወልላቸው ምን ስሜት እንደሚፈጥርባቸው እንዲነግሩኝ ጠይቄያቸው ነበር። ምን ይሉ ነበረ? ኢትዮጵያውያን ለምሳሌ ስደውሉላቸው ወይ ስታገኟቸው በምርጫው ተሳትፍ ውስጥ ትሏቸው ምን ምላሽ ነበር የሚሰጧችሁ? ኢትዮጵያውያን ወይም ኤርትራውያን ቢሆኑ ብዙዎቹ በጣም የገረማቸው ምክንያቱም ያው እዚህ ሀገር ምረጡና ውጡ ሲባል የዚህ ሀገር ሰዎች ነው የሚደውሉት። ማለት በእንግሊዝኛ አንቋ ማለት ነው። ግን የራሳቸው ሰው እየደወለ እኔ ምሳሌ አንድ ሰው ብደውል ስማቸው ወይዘሮ ሰላማዊት ከሆነ ስደውልላቸው ወይዘሮ ሰላማዊት አሉ ወይ ስል በቃ በጣም የደስ የአነጋገራቸው አዎ፣ እኔ ነኝ ይሄ ደግሞ ከዛ በኋላ እንደምንዋሉ ስል በአማርኛ እግዚአብሔር ይመስገን ደህና ነኝ። እና በጣም በስልክ ነው የምናገረው፣ ግን ያስታውቃል የፊታቸው እንደ ደስ እንደሚላቸው ያስታውቃል በድምፃቸው ብቻ ምክንያቱም ቅድም እንዳልኩ እንደዚህ ያለ ነገር ተደርጎ አይታወቅም። ምርጫ ውጡ ሲባል ያው በእንግሊዝኛ ነው የዚህ ሀገር ሰው የሚደውልላቸው፣ ግን የራሳችን ሰው በምናገው ቋንቋ በአማርኛ ሲሆን በጣም ብዙ ሰው በጣም ነው ደስ ያለው። አንደኛ ለመነጋገር በጣም ደስ ባቸዋል። ሁለተኛ ደግሞ ጥያቄ ካላቸው፣ አንዳንድ ነገር ካልገባቸው የራስን ሰው መጠየቅ በጣም ደስ ይላል። ቋንቋውም ሁሉ ነገር ስላለ እና አንዱ ደስ ያለኝ ነገር እሱ ነው። እንደዚህ መገናኘታችን በአማርኛ ስናወራ እንደዚህ ስንላቸው ብዙ ብዙ ሰዎች እንደዚህ እንደምታደርጉ አላወቅም ነበረ። በጣም ደስ የሚል ነገር ነው። የሀገሬ ሰውማ ከደወለ እመርጥ አለው አንቺ ደውለሽ ምረጥ ካልሽኛ የሀገሬ ሰው እንዴት እምቢ ላለው። አታስቢ፣ ችግር የለም። እኔም ብቻ ሳልሆን ለባለቤቴም ለልጆቼም፣ ለማውቀው ሰው ሁሉ ውጡና ምረጡ ላለው በሚል በጣም ደስ በሚል ሁኔታ ነበረ የምናደርገው። በመጨረሻም በውጤቱ ደስተኛ መሆናቸውን የገለጹት ቤተልሔም የመሰናበቻ መልእክት ያላቸው መስለዋል። ትውልደ ኢትዮጵያውያን ኤርትራውያኑም ሆኑ ሌሎች የማህበረሰቡ አባላት በምርጫ መሳተፍ ከሚሰጠው መደበኛ ጥቅም በተጨማሪ የመምረጥ መብት በነፃ የመጣ መብት ሳይሆን ጥቁር አሜሪካውያን ዋጋ የከፈሉበት ልዩ መብት ስለሆነ በዚህ አገር የሚገኙ አፍሪካውያን እንደ ቀላል ሊመለከቱት የማይገባ መሆኑን ቤተልሔም ተመስገን ፍለሚንግ ይናገራሉ። አው፣ ቅድም እንዳልኩት በጣም ደስ ብሎኛል ስለ ውጤቱ። አንተንም አንተንም ጊዜ ወስደህ ይሄንን ጥያቄ ተጠቀኝ፣ አመሰግናለሁ እና ይሄንን ለሚሰሙ ሰዎች የምለው የትም ሀገር እንኖር አንዳንድ ነገር የምርጫን ያህል ነገር፣ ለምሳሌ ምሳሌ ልወስድ ና በጣም አስፈላጊ የሆነ ነገር ነው ቅድምም እንዳልኩት መምረጥ አለብን። በተለይ የአሜሪካን ሀገር ሰዎች ለምርጫ እድል እንዲያገኙ ብዙ የዚህ ሀገር ሰዎች ጥቁር አሜሪካኖች ተገድለዋል፣ ተደብድበዋል፣ ተመተዋል። ለምን ወጥተው ለመምረጥ ሲፈልጉ አይ እናንተ ጥቁር ስለሆናችሁ መምረጥ አትችሉም ተብለው እነሱ ደግሞ እዚህ ሀገር እስከመኩን ድረስ መምረጥ አለብኝ ብለው ታግለው ቅድም እንዳት ያው ሞተዋል፣ ቆስተዋል፣ ተገርፈዋል። ግን እኛ እዚህ ሀገር ስንመጣ እነሱ ላደረጉት ስራ እነሱን በማሰብ እነሱን በማሰብ እና እነሱ ለመውቱበት አላማ ለመደገፍ እነሱን እያሰብን በተቻለ መጠን እዚህ ሀገር ስንኖር ልክ እንደሌላው ሰው ማድረግ ያለብን ነገርን ማድረግ አለብን። እና ምርጫው አንድ ነገር ነው። እና በተቻለ መጠን መምረጥ ግዴታችን ነው እላለው። እና ወጥተውም ለመረጡ ሰዎች ሰምተውንም ይሄን ነገር ማድረግ አለብን ላሉት ሰዎች በዚህ አጋጣሚ ማመስገን እፈልጋለው። ስራው ችግር የለውም። ስራው ይሰራል ግን እነሱ ባመርጡ ኖሮ ውጤቱ አያምርም ነበረ፣ እና ውጤቱ የሆነው ሁላችንም ወጠን ስለመረጥን ነው። እና በዚህ አጋጣሚ እነሱን በጣም ማመስገን እፈልጋለሁ። አንተንም አመሰግናለሁ። እግዚአብሔር ይስጥልኝ። እኔም ወይዘሮ ቤተልሔምን በጣም አመሰግናለሁ። እንዲሁም ወይዘሪት ሀና ገብረስላሴና ጋዜጠኛ ዳዊት ከበደ ወየሳንም ምስጋናዬ ድረሳቸው። እናንተም አድማጮች እንዲሁ ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።